Oh ሰላም፣ እንደምናምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪኦኤ የእሁድ ምሽት ሐምሌ 24 2014 ዓ.ም መሰናዶ ጀመረ። ከአሁን ሰዓት ጀምሮ መሰናዶን እየመራው ኤደን ገረመው ከአቀናባሪያችን ኤልያስ አስማረገር በሳምንት ውስጥ ከተደመጡ ጥንቅሮቻችን ተደግሞ ቢሰሙ መልካም ናቸው ያልናቸውን ይዘን አብረናችሁ የምናመሽናል። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው ዘገባ ፕላቲነም በተሰኘ ጥንታዊ የፎቶግራፍ ጥበብ ላይ የተሰማረች አንዲት ወጣትን ያስታውሰናል። ይች ወጣት በወዲያኛው ሳምንት አርብ ዕለት የፎቶግራፍ ኤግዚቢሽንም ነበራት። እሷንና አጋሯን አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል። የተወለደችው አስመራ ከተማ ሲሆን እስከ አስራዎቹ እድሜዋ ድረስ አዲስ አበባ አድጋለች። ረዳት ወንድሙ ከልጅነቷ ጀምሮ የፎቶግራፍ ፍቅር እንደነበራትም ትናገራለች። ገና አፍላሳለች ወደ ዩናይትድ ስቴትስ ቺካጎ ግዛት በመምጣት ቀጣዩን ዘመኗን በውጭ ዓለም ያደረገች ሲሆን፣ ቤተሰቦቿ የመጀመሪያ ህልሟ ኑሮን የሚደግፍ ነው ብለው ባለማመናቸው በሕክምና ላይ መቆየቷን ትናገራለች። ከአዲስ አበባ በኋላ አዲስ አበባ አዲስ አበባ

Yeah, am palot nursing I'm a nursing student. nursing at I'm a nursing student. i nursing I'm nursing student. i sumal a nursing student. I'm a nursing student. I'm I'm a I'm i ወሰንኩኝ። ይህን የፎቶ ነገር ሊወጣል ስላልቻለ ፐርስ ውስጥ ይላልገው እንዴት እንደሚሆን ልየው ብዬ ፐርሱ ማለት ጀመርኩኝ። ረዴት ከዚህ ውሳኔ በኋላ ወደ አዲስ አበባ በመጓዝ ለቀጣይ ሀያ አመት ሊቆይ የሚችልና በሴቶች ተፈጥሯዊና ያልተበረዘ ማንነት ላይ የሚያተኩር የፎቶ ስብስብ መጀመሯን ነው የምትገልጸው። አዲስ አበባ ለመጀመሪያ ጊዜ ተስማምታ ፎቶ የተነሳችላት ታዲያ ርብቃ ናት።

Thank you very much. it is experience in ረዲት በአሁኑ ሰዓት የሚነሱ ፎቶግራፎች የሴቶችን ተፈጥሯዊ ውበት በብዙ ሜካፖች እንዲሁም ደግሞ ፎቶሾፕ በማስተካከላቸው ለሷ እንደ ፎቶግራፍ ባለሙያ ተፈጥሯዊ የሴቶችን ውበትና ማንነትን የሚሸፍን ነው ብላ እንደምታምንም ነው የምትገልጸው ሞደርን ሚውስ ወይም ደግሞ ዘመናዊ ሞዴሎቿና የስራ ማጠንጠኛዎቿም ሴቶች መሆናቸውን ትናገራለች። ይሁን እንጂ ስራዋን ለመስራት የመረጠችው የፎቶግራፍ መንገድ የድሮውን በፊልም ማንሳት ሲሆን ከዛ በተጨማሪ ግን ለየት ባለመልኩ እንደ አውሮፓውያን አቆጣጠር ከ1879 ዓ.ም ጀምሮ እስከ መጀመሪያው የዓለም ጦርነት ማብቂያ የቆየው ፕላቲነም የተሰኘውን መንገድ ነው። ረዴት በዚህ መልኩ ያነሳቻቸውን ፎቶግራፎች ለማሳጠብ ወደ ዩናይትድ ስቴትስ መመላለስ ኖሮባታል። እምብዛም በማይዘወትረው የፕላቲነም የፎቶግራፍ ጥበብ ውስጥ ታዲያ አጋሮች ያገኘ ሲሆን ከነዚህ የፎቶግራፍ አፍቃሪዎችም ጋር የፕላቲነም ፎቶዎች ላይ ትለማመዳለች። በኦራንዴም የፎቶግራፍ ትዕይንቶችንም ያደርጋሉ። ቢሊ ሸልደን በፎቶ ወርክ አትላንቲኮ ከረዴት ጋር ስራዎቹን ሲያሳይ አግኝተነዋል። ዛሬ ምሽት ሰባት የምንሆኑ አርቲስቶች ሥራችንን አቅርበናል። በጣም ታሪካዊ የሆነን ፕላዲየም የተሰኘ ሂደት ውስጥ ያለፉ ፎቶዎችን ነው ለእይታ ያቀርብ ነው። ፎቶዎቹ የአሁን ቢሆኑም በዚህ መልኩ የሚነሱ ፎቶዎች ውጤታቸው ከዲጂታል ፎቶዎች ይለያል። የምናነሳቸው ከዚያ በተለየ መልኩ በኔጌቲቭ ፎቶ ፊልም ነው። ከዚያ በኋላ የተለያየ ቀለም ኑሯቸው ከጥጥ በተሠራ ወረቀት ላይ ይታተማሉ። በምሽቱ ታዲያ ረድኤት እና የስራ አጋሮቿ በሁለት በተከፈለ ቡድን በመሆን የፕላቲነም ህትመት ሂደትን አሳይቷል። በቅድሚያ ያደገው ፊልም ከጥጥ በተሰራው ወረቀት ላይ ጠርዞ ይለካል። በዛ መሰረትም ሁለት የተለያዩ ለዚህ ሂደት የሚያገለግሉ ኬሚካሎች በወረቀቱ በውሃ በተነከረ ብሩሽ ላይ ይዋሃዳሉ። ይሄ ውህድ ያለበት ወረቀትም በንፋስ መጠጥ እንዲል ከተደረገ በኋላ ፎቶ ፊልሙ ላይ ተደርጎ በፍሬም ከሁለት እስከ አራት ደቂቃ በፀሐይ ኃይል እንዲደርቅ ይደረጋል። በኋላም የፎቶ ፊልሙ ይነሳና ወረቀቱ በኬሚካል ይታጠባል። ያኔ ፎቶ መታየት ይጀምራል። በመጨረሻም ዳርኮም ወይም ደግሞ ጨለማው ክፍል በመሄድ የመጨረሻውን የፎቶግራፍ ሂደት ያልፋል። ረዴትና ወዳጆቿም ይህንን ሂደት ለታዳሚዎቻቸው አስረድተዋል። ረዴት ታዲያ የፎቶ ባለሙያ ሰውን ለመረዳት እሩሩ መሆን አለበት ትላለች። ለውጡ የሚያስፈራ ነገር ነው። ያው የተመቸ ነገር ያበላ ነገርን ትተሽ የምትፈልጊ ነገር ፐርሱ ስታደረጊ የሚያሳስብሽ ነገሮች አሉ እና ነርሲንግም አግዞኛል ይሄን ፐርሱ ለማድረግ። ግን ለእኔ ፎቶም ሳነሳ ነርስን ፕራክቲስ ሳደረግ፣ ሁልጊዜ የሚገጥመኝ ነገር ኤምፕቲ የሚባል ነገር በአማርኛ ማለት ሰውን መረዳት። ሰውን ካልተረዳሽ የእውነተኛ ፎቶ ማንሳት አትችልም። ሰውን ካልተረዳሽ የእውነተኛ ምታግዙ አትችልም እንደነርስ ወ ካላወቅሽ ምን ህመም እኮ እንዳልሆነ እሱ ነገር በጣም ጠቅሞኛል። ረዴት ወንድሙ የፎቶግራፍ ስራዎቿን በተለያዩ ቦታዎች ያቀረበች ሲሆን ከዚህ ቀደም የሰራችው የሰራተኛ መደብ የተሰኘው ስብስቧም በዋሽንግተን ፖስት ላይ ተዘግቦላታል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ከጋቢና ጋር ስለሆናችሁ እናመሰግናለን። ታስክ ሞቢ ብዙም ትኩረት ባላገኙ የስራ መስኮች የተሰማሩ ወጣቶች ተገቢውን የስራ ክብርና ክፍያ እንዲያገኙ በማድረግ ላይ ያለ የቴክኖሎጂ ተቋም ነው። ተቋሙ ከመንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በመተባበር የቤት ጽዳት፣ ቧንቧ ዝርጋታ፣ የቀለም ቅብ ስራዎችና በመሳሰሉት አገልግሎቶች የተሰማሩ ወጣቶችን ከአገልግሎት ፈላጊዎች ጋር ባስገነባው ልዩ አውታሩ በኩል ያገናኛል። እስካሁን በሺዎች ለሚቆጠሩ ወጣቶች የስራ እድል መፍጠሩም ተሰምቷል። የተሻለ የስራ እድል አማራጭ በመፍጠር ህገወጥ ስደትን ጨምሮ ላልተገባ እንግልት ለሚዳረጉ ወጣቶችም የእፎይታ ምንጭ ለመሆን አልመዋል ይለናል ሀብታሙ ስዩም። የድርጅቱን ኃላፊና ተገልጋዮች አነጋግሮ ነበር። ዘገባው ይቀጥላል። ለአመታት በጽዳት ሰራተኝነት ላገለገሉት ወይዘሮ ደሞዝ ጥላሁን ከአንድ ቀጣሪ ወደ አንድ ቀጣሪ የሚያደርጉት ሽግግር ፈተና የተሞላበት እንደነበር ያስታውሳሉ። ብዙ ጊዜ ሰርት ያለው ሰው ቤት ከክፍል ሰው ቤት ሲገባ ያው ተያዥ ያስፈልጋል። ተያዥም ደግሞ ያው የእኛም አመል ብቻ ሲሆን የአሰሪዎቻችን አመል ሲከፋ ማውጣታችን አይቀርም ከስራ ያንን ነገር የተያዥ የሸፈነልን ሰው በድጋሚ ሌላ ጊዜ ያሽ ሁነን ስንለው ደስተኛ አይሆንም። ምግብ መስራት፣ ጽዳት፣ ሁሉንም እችላለሁ። ግን ያው በምትችለው አቅም ለመስራት ተያዥ በራሱ አንድ እንትል ነው አንድ ችግር ነው። ይህንን መሰሉን ችግር በመቅረፍ ብዙ ትኩረት ላልተሰጣቸው ስራዎች ተገቢውን ክብርና ክፍያ ለማስለመድ ያቀደ አገልግሎት ስራ ከጀመረ አራት ዓመታትን ደፍኗል። መጠሪያው ታስክ ሞቪ ይባላል። አቶ ምስጋናው አለሙ የድርጅቱ የሰው ሀብትና ስራ አፈጻጸም ጉዳይ ኃላፊ ናቸው። ታስክ ሞቪ አገልግሎት እንዲጀመር ያደረገው ምክንያት እንደምታውቁት አደ ኢትዮጵያ ውስጥ የቴክኒካል የሆኑ እነዚህ የቧንቧ ስራ፣ የኤሌክትሪክ አገልግሎት፣ ቀለም ይቀቡ እነዚህ ሙያተኞችን ለማግኘት በጣም አስቸጋሪ ነው እና እኛ ፐርሶናል ስራዎችን ለማሰራት ለቢሮ ስንፈልግ የምና ኮንታክት የምናደርገው ሰው ማግኘት አለብን። እሱ ሪፈር ማድረግ አለበት ምናምን፣ እንደዚህ አይነት ቻለንጆች ነበሩ እና እነዚህን ለምን ሶሉሽን ይዘን እንመጣም ይሄን ችግር ለእኛ ብቻ ሳይሆን ተመሳሳይ ችግር ሊሆን ይችላል በሚል ተነጋግረን የቴክኖሎጂ ሶሉሽን እንዲገኝ ያደረግ እና የአይቲ ባለሙያዎች እና ሀሳቡን እንትን በማለት እነዚህን የቴክኒካል ሰዎች አንድ ቦታ ላይ አንድ ፕላትፎርም አምትን ተጠቃሚውና አገልግሎት ሰጪው የሚገናኝበትን ፕላትፎርም መስራት አለብን ወደሚል ሀሳብ ከዛ በኋላ ቴክኖሎጂ ላይ የተወሰነ ስራዎች ተሰሩ። ይህንን ወደ ፕሮዳክት እንዲመጣ ያደረግ ነው ማለት ነው። ታስክ ሞቢ አገልግሎት ሰጪ ግለሰቦችና ተቋማትን ከአገልግሎት ፈላጊዎች ጋር ለማገናኘት የስልክ መተግበሪያ እንዲሁም የጥሪ ማዕከልን ይጠቀማል። ተፈላጊ የስራ ግንኙነቶችን ለመፍጠር መንግስታዊና መንግስታዊ ካልሆኑ ተቋማት ጋር እንደሚሰራም አቶ ምስጋና ይናገራሉ። ሰርቪስ ፕሮቫይደሮቹ ወደ እኛ እንዲመጡ ይደረጋል። መጀመሪያ እንግዲህ ለማስለመድ ይሄ አዲስም ስለሆነ ከዚ መንግስት ጋር ነው በቀጥታ ስራውን የጀመር ነው የድሮው ፕሮሽን ኮሚሽን አሁን የሚኒስትሪ ኦፍ ሌበር እንድ ስኪል የሚባለው እነሱ ጋር በመተባበር እነዚህን ሰዎች ማግኘት ይቻል ማለት ነው። የቴክኒክና ሙያው ተመርቀው ስራ የሌላቸውን እነሱን እየመለመልን ወደ ኛ ሲስተም ማምጣትና ከመጡ በኋላ ደግሞ የቴክኖሎጂ እንዴት እንደሚጠቀሙ ትሬኒንግ መስጠት፣ ቴክኒካል ትሬኒንጎችን ደግሞ ሳፕላየሮች አሉ። ለምሳሌ ጃጓር የሚባል የኢንዲያን እቃዎችን የሚያቀርብ አለ። ዚህ ቧንቧ እና ሌሎችን ተያዥ እቃዎችን የሚያቀርብ ድርጅት ከእነሱ ጋር ፓርትነርሺፕ በመፍጠር ኦን ዘ ጆብ ትሬኒንግ እንዲያገኙ በማድረግ እና ሌሎችም እነዚህ ሳፕላየሮችን ከቧንቧ ጋር ከኤሌክትሪካል ጋር የሚሰሩ ሳፕላየሮችን ፈላለግን እና ከእነሱ ጋር ሆነን ኦን ዘ ጆብ ትሬኒንጉን እንዲያገኙ እናደርጋለን። ጀማሪዎቹ ጀማሪ ያልሆኑት ደግሞ ልምዱ ካላቸው ከእኛ ጋር በቀጥታ መጥተው እንዲሰሩ የቴክኖሎጂ ስልጠና እንሰጣለን። በአገልግሎት ውስጥ የሚታቀፉ ተቋማትና ግለሰቦች ከደህንነትና ከሙያ ብቃት ጋር የተገናኙ መስፈርቶችን ማሟላታቸውን ለማረጋገጥ ድርጅቱ ጥረት እንደሚያደርግም አቶ ምስጋኖ ያክላሉ ከእያንዳንዱ ቤት ስለሆነ የሚገቡት የሴኩሪቲ ኢሹ ሊያመጣ ይችላል የሚል ነገር ቀድመን ስላሰብን ከፖሊስ ከወንጀል ነጻ መሆናቸውን የሚያሳይ ማስረጃ ይዘው ይመጣሉ ደብዳቤ እንጽፍላቸዋለን ይህንን ከጨረሱ በኋላ በቀጥታ ወደ ሲስተሙ እንዲገቡ ይደረጋል ማለት ነው አይዲ ያላቸው ምናምን ስልካቸው ሬጅስተር ይደረጋል። ትሬኒንጎች አሉ። ከዛ በኋላ ዩዘሩ ሲደውል በቀጥታ እነሱ ባሉበት ቦታ ላይ አሳይ ያደርጋቸዋል። ፊልድ ስራ ሰርተው በሰዓት ክፍያቸውን ይከፍላሉ ማለት ነው። ኮምፕሌን ካለው ዩዘሩ በቀጥታ ለእኛ በኢንተርፌሱ በቴክኖሎጂ በዚህ በፕላትፎርሙ ወይም ደግሞ ለኮል ሴንተር ሰማንያ አንድ ዘጠና አንድ ደውሎ ያለውን ኮሜንት መግለጽ ይችላል ማለት ነው። በዛ መልክ እየተሰራ ነው የነበረው። እንዳጋጣሚ ሆኖ ልክ ይህን ስንጀምር ኮቪድ የገባበት ጊዜ ነበረ እና የዲስኢንፌክሽን ስራዎች ይጀመሩ ይጀመር ነበር። የዛን ጊዜ እንደምታስታውሰው የቢሮዎች ህንፃዎች የዲስኢንፌክሽን ስራዎች ነበሩ። እነሱን ጥዳት ጥዳትም አንዱ ካታጎሪ ስለሆነ በተለይ ከአረብ ሀገር የተመለሱ እህቶቻችን፣ ሌላም በየቤት ቁጭ ላይ የነበሩትም በዛን ሰዓት በኮቪድ ምክንያት አፌክት የተደረጉ ስራ ያችን ልጆችን እህቶቻችንን አመተን ትሬኒንግ ሰጥተን በዚህ ሙያ ላይ በደንብ ስራ ውስጥ እንዲገቡ አደረግን። ኦልሞስት ወደ ስድስት ሺ የሚሆን ስራ ክሬት አድርገናል። ያን ጊዜ የኮቪድ ብቻ ማለት ነው በክሊኒንግ። በአሁኑ ሰዓት በታስክ ሞቢ ስር ከሁለት ሺ በላይ አገልግሎት ሰጪዎች እንደሚገኙ ሰምተናል በዘገባችን መጀመሪያ ላይ የሰማናቸው ወይዘሮ ደሞዝ ከአንድ ዓመት ከመንፈቅ ወዲህ ከድርጅቱ ጋር ይሰራሉ። ዘመነኛው የቴክኖሎጂ አማራጭ ያመጣላቸውን መልካም ነገር እንዲህ ይናገራሉ። ጠናውን ሰጥተው ወረቀት ሰጥተው ባቀው ምን ያንን የሰለጠንኩትን ነገር ግን በጣም በቀላሉ እንድንጠቀም አድርጎናል። ሰርተፍኬቱ በራሱ ለኛ ጥሩ ነው። እዚህ ቦታ ሰልጥነን ሰርተፍኬት ካለን ተብለን ስናቀርብ ሰዎቹ ቀለል አድርገው ይህንን ስራ ይችሉታል ብለው ያስባሉ። እኛ ክፍያ ምናምን አልጠየቀንም። ዋስ የመሆን እንትናችንንም አስተካክሎልን ከእናት ባንክ ጋር እናት ባንክ ላይ ቁጠባ ያስቆጥበናል። የዋስ መፍታችን እናት ባንክ ነው። በጣም ተጠቃሚ ነኝ ብዬ አስባለሁ። ለሁሉም ህብረተሰብን ይህንን እኔ አሁን ስራ አጣን ለሚሉ ሰዎች በሙሉ እዛ እናገራለሁ፣ እዛ ሄዶ የድሉ ተካፋይ እንዲሆኑ። አቶ ተስፋዬ አሰፋ ሌላው ከታስክ ሞቢ ጋር የስራ ግንኙነት ያላቸው የጠቅላላ ገጠማ ስራ ባለሙያ ናቸው። ቢልዲንግ የሚገነቡ ሰዎች እዛውን ሙሉ እዛውን ገንብቶ ስኬለቱን አቁሞ ከጨረሱ በኋላ የቧንቧ መስመር ዝርካታ የባኞ ቤት ገጠማዎችን ሲፈልጉ አፓርትመንት ሲሰሩ ማለት ነው። ለእነሱ እንደዚ አይነት አገልግሎቶች ሙሉ መስመር ዝርጋታ እና አሁን ያለቁ ፎቆች አሉ። አሁን ተጀርባም አንድ ፎቅ ወደ አስራ ሁለት ፎቅ በላይ እንደዚህ የጨረስነዋል እና ሙሉ መስመር ዝርጋታ ከዚ ውስጥ ጋር ገጠማው ሰራለን። አቶ ተስፋዬ አውታሩን በመጠቀም ምን አተረፉ ስንል ጠይቀናቸዋል። ከድርጅቱ ጋር ያለው ጠቀሜታ ምንድን ነው? በኢንተርኔት ያው አድቨርታይዚንግ ስለሚሰሩ ኢንተርኔት ተጠቃሚ ሲሆንም ሁን ቅርብ ሰዓት ነው። ብዙ እንደዚህ ሰው እንደሚጠይቅ የሚያወቅኩትኝ እንደዛ ያደርጋሉ። ከዛ ውጭ ደግሞ ተቋራጭ ድርጅቶችን ኮንትራክተሮችን እየደወሉ ስለ ስራችን ኤክስፕሌን ስለሚያደርጉ አግሪመንቶችን የስራ ውሮችን ያገኛሉ። በዛ የተነሳ ተጠቃሚነቱ አለ። ያው የፋይናንሱ ሁኔታ የስራው ትንሽ ይበዛል። የፋይናንስ ሁኔታ ጥሩ ነው። ከሌላው ጊዜ ራስ ተሯሩጦ ከሚሰራው በግልም ከምናገኘው የተሻለ እነሱ ብዙ ኦፖርቹኒቲ አላቸው። እና መስሪያ ቤቱንም በድርጅት ደረጃ አይደለ። ስለዚህ ሰው የማመን የማሰራት እንትኑ ፍላጎቱ እነሱ ላይ ከፍተኛ አለ። ብዙ ባለሙያ ጀምሮ ወፍቶባቸው ስለሚሄድ ወይ ደግሞ የማይችል ሰው ስለሚላክላት ስለሚያገኙ ለድርጅት ሲሆን ግን አስተማማኝነቱ ያው የሚችል ሰው ሄዶ ስለሚሰራ ማለት ነው። ከዚ አንጻር የተሻለ ተጠቃሚነት አለ። የተጠቃሚዎቹንና አገልግሎት ሰጪዎችን ቁጥር ለማበራከት እየሰራ መሆኑ የተሰማው ታስክ ሞቢ ከመጪ ዓመታት ግቦቹ መካከል አንዱ ትኩረት ላልተሰጣቸው የሥራ መስኮች ተገን በመሆን ለበርካታ ወጣቶች የሥራ ዕድል አማራጭን ማስፋት እንደሆነ የድርጅቱ የሰው ሀብትና የሥራ አፈጻጸም ጉዳይ ኃላፊ አቶ ምስጋናው አለሙ ተናግረዋል። ይዞት በመጣው ለየት ያለ ሀሳብ የተለያዩ ሀገራዊ አህጉራዊና ዓለም አቀፍ ሽልማቶችን ያገኘው አገልግሎት በአዲስ አበባና አካባቢዋ ላይ አተኩሯል አድማሱን ወደ ክፍለ ሀገር ከተሞች ለማስፋት እንቅስቃሴ መጀመሩንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። በመቀጠል ደግሞ ከአንድ ወጣት የስነጠ ባለሙያ ጋር እናስተዋውቃችኋለን። አንገሶም ገብረ ሀዋርያ ይባላል። አንገሶም የምስል ገጽ፣ የመልክዓ ምድርና ሌሎች አይነት ስዕሎችን በመሳል የተካነ ነው። በትግራይ ክልል የነበረው ጦርነት እንዲሁም ዓለም አቀፉ የኮሮና ቫይረስ ወረርሽኝ እሱን ለመሰሉ ሰዓሊያን ፈታኝ ሁኔታ እንደተወ የሚናገረው አንገሶም ሰላም ሰፍኖ የሚወደውን ዘርፍ ማሳደግ ምኞቱ እንደሆነ ለአሜሪካ ድምጽ አስታውቆ ነበረ። ሙሉ ዘገባውን ሙልጌታ ጽሀ እንደሚከተለው አሰናቾት ነበር። አንግሶም ገብረ ሀዋርያ ይባላል። በትግራይ ክልል ውቅሮ ከተማ ነው ተወልዶ ያደገው። ይህ ወጣት ከልጅነቱ ጀምሮ የስዕል ፍቅር እንደነበረው ነው የሚናገረው። ልዩ አይነት ስሜት ነው የነበረኝ ለአርት ለስዕል ደግሞ የበለጠ የቤተ ክርስቲያን አይነት አሳሳል ነው ሞክረው ነበር። ያው ከዛ በኋላ ቅዱስ ማርያም ኮሌጅ የሚባላለ ውቅሮ ላይ እናዛ ላ ነው የገባሁት። ሮቤል ይባላል አስተማሪያችን ነበር። እዛ ላ ውስጥና ኢሌመንታሪ ነበር አምስተኛ ክፍል ይመስለኛል ከ11 እስከ ሁለት ሰዓት ነው የምንማረው። ማታ ወደ ቤታችን ነው። እስከዛ ያክል ነው የአርት ፍቅር ያለኝ። ማለት የስዕል አቅሙ በትምህርት ለማሳደግ መቀለ ከተማ በሚገኝ የኪነ ጥበብ ኮሌጅ ገብቶ መማር መጀመሩ ነው የሚገልጸው አንገሶም። ከዛ አስረኛ ክፍል ጨርሼ ወደ አርት ስኩል ተፈተንኩና ከዛ ቀጣ ነው ያለፍኩት። ስልክ ተደውለኝ አልፋልና ና ተመዝገባልኝ መጣሁና ተመዝገብኩ። ሶስት አመት ተምሬ ሶስተኛ አመት ስደርስ ደግሞ በፋይን አርት ነበር እየተማርክ ነበር። እና ሶስተኛ አመት ወደ ፔንቲንግ ነው የመረጡት። ስክላፕቸር አለ ግራፊክስም አለ። ወደ ፔንቲንግ ክላስ ነው የመረጡትና እየተማርኝ ያለ ነው ያው በሽታ መጣ። የኮሮና ቫይረስ ማለት ነው። ከዛ ተቋረጠ። ከዛ ደግሞ ሊጀመር ነው ምናምን ተብሎ ነበር። ከዛ ደግሞ ያው ውጊያውን ተጀመረ። እንደዛ ብሎ ተቆራረጠ ያለፉት ከሁለት አመታት በላይ በኮሮና ቫይረስና በተለይ በጦርነቱ ትምህርቱ ሳይማር መቆየቱ ኪሳራው ትልቅ ነው ብለዋል በጣም ከባድ ነው ወጣት በመሆኔ ደግሞ በጣም ከባድ ነው ወጣትነት ካልተጠቀምክበት ከባድ ነው እና እዛም ላይ አርት የአርት ስራ ይዘህ ብዙም ባላደገው አርት ላይ እዚህ ላይ ነከባነ የሚሰራቸው ስዕሎች የትግራይ መልክዓ ምድር የሚያሳዩ እንዲሁም የአሁናዊ የህዝብ ሁኔታ የሚያሳዩ ነው ያለው አንገሶም። ወደ ትግራይ ክልል የሚገቡ ሸቀጦች ባለመኖራቸው ለጥበብ በተለይ ለስዕል ስራም የሚሆኑ መሳሪያዎች አይገቡም ይላል አንገሶም። ብሩሽ፣ ቀለም፣ ቻርት፣ ሁሉም ነገር እዛ ላይ የአርት ማቴሪያል ከዛ ነው የሚመጣ የሚበዛው ነገር እዚህም በሁለት ወይም ሰው ስቴሽነሪ ነው የምታገኘው እንጂ ሁሉም አይይዝም እና እሱን ተለማምሮ ደግሞ በጣም ከባድ ነው፣ አሁን ለማግኘት ማለት ነው። እና ያው አርቱ ባለ አቅም ባለ ማቴሪያል ነው የምትገልጸው እና እሱ ነው ደስ የሚለው እንጂ አሁን በጣም ከባድ ነው የፈለግከው እኔ በተማርኩበት ፔንቲንግ ለመስራት ይከብደኛል፣ ቀለም ስለሌለ እዚህ ላይ። እና እሱ ነው ትልቅ ተጽዕኖ የፈጠረው በአርት ላይ አሁን የምስሩ የትግራይ ገጸ መሬቶች ነው የስራት ያላቸው ነገር አልታ የተለያዩ ላንድስኬፖችም አለው ማርያም ድሃን የሚባል የትግራይ ካልቸር የሚገልጽ ደግሞ የቤት አሰራር ህድሞ እንደዛ አይነት ነው የማታ አለ እሱ እንደ እንደሱ አይነት ነው ስራዎች። አብዛኛው ስራዎች እንደዛ አይነት ናቸው። ስለ ወቅታዊም ጉዳይ ሰርተናል። በአክሱም በአክሱምም በመቀሌም ኤግዚቢሽን አዘጋጅተናል። ትልቅ ኤግዚቢሽን ነው የተዘጋጀው እና ስለ ሴቶች የተደፈሩት የትግራይ ሴቶች እና ስለ ጨፍጨፍ ጥቅላላ የአክሱም ማሳከር ስለስ የሚገልጽም ሰርች የነበረ የትግራይ መልሶ ግንባታ የሚገልጽም እንደ ሳይንስ ስያለሁ የስዕል ትምህርቱ በ2012 በኮሮና ቫይረስ ምክንያት ቀጥሎም በጠሩነቱ የተቋረጠ ቢሆንም አሁንም ግን ወደ ሲማርበት የነበረ ኮሌጅ እየተመላለሰ ስዕል እየሳለ ይገኛል። እንደ ስ የምንጠቀመው እዚህ ላይ ትምህርት ቤት ውስጥ ላ ተዘግቶ እያለ የአርቱ ፍቅርም አለም እስካሁን አልበጣ እና እየተመላለስኩ ነው የምሰራው፣ እና ለዛ ነው የምመጣው። ለሁሉም ነገር ዋናው መፍትሄ ሰላም እንዲሰፍን ነው ምኞቴ ሲልም ገልጿል። ተስፋዬ እኔ አንድ ስላለ ሰላም ሆኖ የምፈልገው ተስፋዬ እኔ ስለ ሰላም የሚገልጽም አንድ አስተማሪያችን ነበር፣ መምህር አሸናፍጫኪ ይባላል። የሆነች ሴት ነው ለምለም ሳር ላይ ተኝታ እናትየዋ፣ ልጁ ደግሞ ዝም ብሎ ይጫወታል። እዛ ላይ ምን ያክል ሰላም አስፈላጊ እንደሆነ ስታስበው እናት ልጇ ጥላ ልተኛ አትችልም ወይም ትታው ልትሄድ አትችልም። እዛ ላይ የሚያሰኝ ስዕል ግን መልእክቱ እሷን ተኝታ ልጁ ነው የሚጫወተው እና ስለ ሰላም ሰላም ስላለ ነው የገለጸው ሰዓሊውና፣ በጣም ነው ደስ ከሚለኝ ስራዎች ነውና፣ ተስፋዬ እኔ ሰላም እንዲሆን ነው። በግሉ ሰላም ሰፍኖ ትምህርቱ በማጠናቀቅ የስዕል ስራውን በተጠናከረ መልኩ ለመቀጠል እንደሚመኝ ነው። ታዳሽ ኃይሎችን መጠቀም ምድርን ለሚያጋጥሟ ችግሮች መፍትሄ እንደሆነ ይነገራል። ከነፋስ የሚገኝ ኃይል እጅግ ግዙፍ የዓለማችንን መርከቦች ከሚንሳፈፉበት ባህር ሳይቀር ጥቅም ላይ ሊውል ዳግም የተለየ ትኩረት ያገኘ ይመስላል። የማዲበልስን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። ዓለም ሰዎች በብዛት የሚጠቀሙባቸውን እቃዎች ከስፍራ ስፍራ በሚያጓጉዙት የጭነት ተሸካሚ መርከቦች አገልግሎት ላይ በእጅጉ ይተማመናል። ይሁንና መርከቦቹ በየዓመቱ በሚያቃጥሉት ከፍተኛ መጠን ያለው በአይነቱ ዝቅተኛ ደረጃ የሆነ ነዳጅ ሳቢያ አንድ ቢሊዮን ሜትሪክ ቶን ካርቦን ዳይኦክሳይድ ወደ ከባቢ አየር ይለቃሉ። እንደ ዓለም አቀፉ የባህር ትራንስፖርት ተቋም ዘገባ ከምድር ወደ ከባቢ አየር የሚለቀቀውን የካርቦን መጠን ለመቆጣጠር የሚያግዙ ጥረቶች እየጨመሩ በመጡበትም አንዳንድ የማጓጓዣ ኩባንያዎች በአንድ ወቅት ሁሉም አይነት ከባህሩ ላይ የሚንሳፈፉ መጓጓዣዎች ነፃ የኃይል ምንጭ የነበረውን ነፋስን ዳግም ስራ ላይ ለማዋል ልዩ ትኩረት በመስጠት ላይ ናቸው። እያንዳንዱ መርከብ ካሉት የተለያዩ አማራጭ የነፋስ ኃይል ማመንጫ ዘዴዎች አንዱን ተስማሚ የሆነውን አይነት መጠቀም ይችላል። ጋቪን ኦልራይት የነፋስ ኃይል ዳግም የዘመናችን አይነተኛ የኃይል ምንጭ የሚሆንበት መንገድ የሚያስብ የኢንዱስትሪ ቡድን ይመራሉ። በነፋስ ኃይል የሚንሳፈፉ ትናንሽ ጀልባዎች፣ በረዥም ወደ ሰማይ የተዘረጉ ክንፎች ያሏቸው ትላልቅ ጀልባዎች፣ አሊያም በራሳቸው ዛቢያ የሚሽከረከሩ ረዣዥም ሲሊንደሮች ያሏቸው መርከቦችም ሊሆኑ ይችላሉ። አንዳንድ አዳዲስ መርከቦችም ሙሉ በሙሉ በነፋስ የሚንቀሳቀሱ ሆነው እየተሰሩ ሲሆን የነባሮቹ መርከቦች የነዳጅ ፍጆታ ለመቀነስ የሚያግዝና ነፋስን በኃይል ምንጭነት መጠቀም የሚያስችል ቴክኖሎጂም ከዚሁ የሚደመር ነው። በየቀኑ በብዙ መቶ ቶን መጠን የሚሰላ ነዳጅ ያቃጥላሉ። አንድ ግዙፍ የእቃ ጫኝ መርከብ ከሚጠቀመው ነዳጅ ከአምስት እስከ አስር በመቶ ያህሉን ብቻ እንኳን መቆጠብ ከተቻለ ያ በጣም ከፍተኛ መጠን ነው። በነፋስ ኃይል የሚነፉ ክንፎች ያሏቸውን ጀልባዎች የሚጠቀመው ወይሳሃሞው የተሽከርካሪዎችን ጎማ በመስራት የሚታወቀው የሚሽሊን ኩባንያ አዲስ ፕሮጀክት ነው። በጣም ቀላል ነገር ነው። ልክ እንደ ሁለትም የተለያዩ ማብሪያ ማጥፊያዎች ውሰደው። አንዱ የማብራትና የማጥፋት ስራዎችን ሲሰራ፣ ሌላኛው ደግሞ ማማውን ንፋሱ ወደሚመጣበት አቅጣጫ ለማስተካከል ያገለግላል። በአንጻሩ ይህን በሚሰሩት ሰዎች ላይም የሚያሳድረው ምንም አይነት ተጽዕኖ የለም። ራሱን በራሱን እንዲያንቀሳቅስ ሆነው የተሰራው መሳሪያ የነፋሱን አቅጣጫ ፍጥነትና የመሳሰሉ የተለያዩ ጠባዮቹን በመለካት መርከቢቱ የምትቀዝፍበትን አቅጣጫ ያስተካክላል። ለዚህም ምክንያቱ የመቅዘፊያው ክንፎች በአየር የሚሞሉ መሆናቸው ነው። ከመተላለፊያው ድልድይ ስትደርስ ወይም ደግሞ መርከቢቱ ከወደቡ አካባቢ በምታከናውናቸው እንቅስቃሴዎች በሙሉ የንፋሱን ኃይል በመጠቀም የሚዘረጋውን ክንፍ ወደ ውስጥ መሰብሰብ በጣም ቀላል ነው። ዊሳህመው በትላልቅ ጀልባዎች ላይ ተሞክሯል። በያዝነው ዓመትም በግዙፎቹ የጭነት መርከቦች ላይ ሊገጥሙ ታቅደዋል ምንም እንኳን እንደ መልካም እድል ፈንጣቂ ይታይ የነበረውን ያን ዘመን የጠገበ የመርከብ ክንፍ ቢመስልም፣ ውሳሃሞ ግን አዲስ የመጓጓዣ ጥበብና ገና የሚደረስበት የሩቅ ዓለም አዲስ የመቅሰፊያ አቅጣጫ ጠቋሚም ነው።

I the toy. I I the am አድማጮቻችን የእሁድ ምሽት ሐምሌ 24 2014 ዓ.ም መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ሲተላለፍላችሁ ቆይታል። መሰናዷችንን እዚህ ላይ ይፈጽመናል። ኤደን ገረመው በአስተናጋጅነት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በዋና አዘጋጅነት አብረናችሁ ቆይተናል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዶ ላይ ተጠብቁን ዘንድ የጋበዝን በዚሁ እንሰናበታለን። ደህና ደሩ።